start ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ዶናልድ ትራምፕ ተመልሰው ፕሬዚደንት ከሆኑ በዩናይትድ ስቴትስ የአውስትሬልያ አምባሳደር ኬቨረድ የቆይታ ጊዜ አጭር እንደሚሆን አመለከቱ። የተመድ የፍልስጤም ስደተኞች ኤጀንሲ ዋና ዳይሬክተር ወደ ጋዛ እንዳይገቡ በእስራኤል መታገዳቸውን ገለጡ። የኦሎምፒክ ኮሚቴ የሩሲያና ቤላሩሲያ አትሌቶች በፓሪስ ኦሎምፒክ የመክፈቻ ሥነ ሥርዓት ሰልፍ ላይ እንዳይሳተፉ ወሰነ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ዶናልድ ትራምፕ በዩናይትድ ስቴትስ የአውስትሬልያ አምባሳደርና የቀድሞ ጠቅላይ ሚኒስትር ኬቨራድ በሥራ ኃላፊነታቸው ላይ ብዙም እንደማይቆዩ አመላከቱ። አቶ ትራምፕ ይህን የተናገሩት ከእንግሊዝ ኔትወርክ ወግ አጥባቂው ናይጅል ፋራጅ ለቀረበላቸው ጥያቄ ምላሽ ሲሰጡ ነው። የወቅቱ በዩናይትድ ስቴትስ የአውስትሬልያ አምባሳደር ኬቨራድ አቶ ትራምፕ ፕሬዚደንት በነበሩበት ወቅት ትራምፕ አፍራሽ ፕሬዚደንት፣ የምዕራቡ ከሃዲ ናቸው ሲሉ የከረሩ አታዮችን ሰንዝረዋል። አቶ ትራምፕ ከናይጀል ፋራጅ ለቀረበላቸው ጥያቄ ኬቨራድ በአምባሳደርነታቸው እምብዛም እንደማይቆዩ ሲገልጡ ጉዳዩ ያ ከሆነ እምብዛም አይቆዩም። ስለ እሳቸው ያን ያህል የማውቀው የለም። በመጠኑ አዋኪ መሆናቸውን ሰምቻለሁ። ብሩ ሰው እንዳልሆኑም ሰምቻለሁ። እምብዛም ስለ እሳቸው አላውቅም ይሁንና እንዲያ ያሉ አዋኪ ከሆኑ ግና እምብዛም አይቆዩም ብለዋል። ይህ በእንዲህ እንዳለም ዶናልድ ትራምፕ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ለወንጀል ክስ ያለ መዳረግ መብት አስጠብቆ እንዲበይንላቸው ጠይቀዋል። የተባበሩት መንግሥታት የፍልስጤም ስደተኞች ኤጀንሲ ዋና ዳይሬክተር ወደ ጋዛ እንዳይዘልቁ ታገዱ። የኤጀንሲው ዋና ዳይሬክተር ፊሊፔ ላዛሪኒ እስራኤል ራፋህ ላይ ጦርነት ከመክፈቷ በፊት ሁኔታዎችን ለመመልከት ወደ ጋዛ ለመዝለቅ ቢሞክሩም አልተፈቀደላቸውም። ይህንኑ አስመልክተው ዋና ዳይሬክተሩ ሲናገሩ የእስራኤል የመንግሥት እንቅስቃሴዎች አስተባባሪ መግቢያ የተከለከልነው ትክክለኛ ቅጽ ባለመሙላታችን ነው ማለቱን ሰምቻለሁ ቢያንስ ይፋ ማብራሪያ ነው። ሆኖም ከእኔ ከዋና ኮሚሽነሩ በስተቀር ሁሉም የልኡካን አባላት እንዲገቡ ተፈቅዶላቸዋል ብለዋል። አቶ ላዛሪኒ ወደ ጋዛ እንዳይዘልቆ የታገዱት በይፋ እስራኤል የተባበሩት መንግሥታት የፍልስጤም ስደተኞች ኤጀንሲን ለማጥፋት ትልማላት ብለው በመናገራቸው እንደው ያላቸውን አታይ ገልጠዋል። ይሁንና የእስራኤል የመንግሥት እንቅስቃሴዎች መከላከያ አካል አቶ ላዛሪኒ ወደ ጋዛ ለመዝለቅ ጥያቄ ሲያቀርቡ አስፈላጊውን የቅንብር ሂደትና ጠቀግ ቅጽ አቧልተው ስላልተከተሉ ነው ሲል ምላሽ ሰጥቷል። ቪክቶሪያ የሙከራ የኤሌክትሮኒክ መቆጣጠሪያ ለወጣት ጥፋተኞች ማቀዷን አስታወቀች። በቅዱ መሠረት በብርቱ ጥፋቶች ክስ የተመሠረተባቸው ወጣት ጥፋተኞች የዋስ ግዴታቸውን መወጣታቸውን ለመቆጣጠር ከቁርጭምጭሚታቸው ጋር እንዲታሰር ይደረጋል። ያም ለፖሊስ ማስጠንቀቂያን ይልካል በማለት የቪክቶሪያ ዋና አቃቤ ሕግ ቼስሊን ሳይምስ ገልጠዋል። የሃይማኖት ቡድኖችና አንቂዎች የምክር ቤት አባላት በአግላይ ሕጎች ላይ ከስምምነት ላይ እንዲደርሱ ግፊት እያደረጉ ነው። የሃይማኖት ቡድኖችና አንቂዎች ጥያቄ የተቀሰቀሰው ጠቅላይ ሚኒስትር አንቶኒ አልቤኒዚ የፓርቲያቸውን ሁለት ረቂቅ ድንጋጌዎች የተቃዋሚ ቡድኑ ድጋፍ ካላገኙ በስተቀር ግብር ላይ እንደማይውሉ መግለጣቸውን ተከትሎ ነው። ይሁንና የፌዴራል ተቃዋሚ ቡድን መሪ ፒተር ዳትን አቋም ከመውሰዳቸው በፊት በመንግስት የተዘጋጁትን ረቂቅ ድንጋጌዎች ማየት እንደሚሹ ጠቁመው፣ ሌበር ቅንጅቱን እንብዛም ድጋፍ ለሌለው የለውጥ አጀንዳ ማሳበቢያ ሊያደርግ ይሻል ሲሉ ምላሽ ሰጥተዋል። ናሽናልስ ፓርቲ በቻይና ተጥለው ያሉት ታሪፎች በሙሉ ቢነሱም እንኳ ለወይን ኢንዱስትሪው የገንዘብ ድጎማ እንዲደረግ ጥሪ አቅርቧል። የፓርቲው መሪ ዴቪድ ሊትል ፕራውድ ታሪፎችን ከማንሳት ስምምነት ላይ ቢደረስም እንኳ የወይን አምራቾች ቻይና ገበያ ላይ ተደራሽ ለመሆን ድጎማ እንደሚያሻቸው ሲገልጡ፣ ለአውስትራሊያ አምራቾች የቻይና ገበያ ላይ የተመለሰው ድርሻ ለማግኘት ጊዜ ይወስዳል። ለረጅም ዓመታት ከገበያ ውጪ ሆነን ቆይተናል እና ወደ መደርደሪያው ስለ ተመለስን ብቻ ወደ አውስትራሊያ ዋይን ወዲያውኑ ይመለሳሉ ማለት አይደለም ብለዋል። የኦሎምፒክ አዘጋጆች ሩሲያና ቤላሩስ አትሌቶች ከ2024 የፓሪስ ኦሎምፒክ የመክፈቻ ሥነ ሥርዓት ሰልፍ ላይ እንዳይሳተፉ ማገዳቸውን አስታወቀ። ይሁንና አትሌቶቹ በግል ደረጃ መወዳደር እንደሚችሉና መመዘኛዎችንም የሚያሟሉ መሆናቸውን የሚያረጋግጥ ሦስት አባላትን የያዘ አንድ የኦሎምፒክ ኮሚቴ እንደሚሰየም ተገልጧል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር ከ04 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርዝ ፀሐያማ ይሆናል። ዝቅተኛ 18፣ ከፍተኛ 31። ላይድ ብራ ይሆናል። ዝቅተኛ 11፣ ከፍተኛ 24። ሜልበርን አብዛኛው ፀሐያማ ይሆናል። ዝቅተኛ 11፣ ከፍተኛ 21። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 10፣ ከፍተኛ 21። ካምብራ ፀሐያማ ይሆናል። ዝቅተኛ 4፣ ከፍተኛ 20። ሲድኒ ደመናማ ይሆናል። ዝቅተኛ 17፣ ከፍተኛ 23። ብሪስበን ብራ ይሆናል። ዝቅተኛ 21፣ ከፍተኛ 28። ዳርዊን ያካፋል። ዝቅተኛ 27፣ ከፍተኛ 32። አዲስ አበባ ፀሐያማ ሆኖ ይውላል። ዝቅተኛ 12፣ ከፍተኛ 27። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ዶናልድ ትራምፕ ተመልሰው ፕሬዚደንት ከሆኑ በዩናይትድ ስቴትስ የአውስትሬልያ አምባሳደር ኬቨራድ የቆይታ ጊዜ አጭር እንደሚሆን አመላከቱ። የተመድ የፍልስጤም ስደተኞች ኤጀንሲ ዋና ዳይሬክተር ወደ ጋዛ እንዳይገቡ በእስራኤል መታገዳቸውን ገለጡ። የኦሎምፒክ ኮሚቴ የሩሲያና ቤላሩስ አትሌቶች በፓሪስ ኦሎምፒክ መክፈቻ ሥነ ሥርዓት ሰልፍ ላይ እንዳይሳተፉ ወሰን የሚሉት